إيَاكَيْ أسرا سدست سورة الفلك تَفْسِيرَ عنم أسكمت مَلْسُ سورة الفلك إن تَفْسِيرَ تفسيرا الله سم اجيبت أمره رهبت أم ازاني نو اجمرا قل أعوذ برب الفلق بل بتفلكا كوقه غيتا اتبك اللو من شر ما خلق كفت ومن شر غاسق إذا وقب كليل كفات باج ألما ومن شر النفاثات في العقد بتقوات روك الرجل لأيتفيو كهونت نتدقامي كفات ومن شر حاسد إذا حسد كمك أن كفات بتمك أن يجيزي اتبك اللوبل تفسير ويم مابراريا قل أعوذ برب الفلق በል በተፈልቃቂው ጎህ ጌታ እጠበቃለሁ። ማለትም አንተ መልእክተኛ፣ እኔ ማለዳውን ጌታ አጥብቄ ይዛለሁ፣ ጥበቃውንም እሻለሁ። በል ከፈጠረው ፍጡር ሁሉ ክፋት ማለትም ፍጡራንን ከሚያስቸግር ክፋት ሁሉ በአላህ እጠበቃለሁ። በል ከሌሊትም ክፋት ባጨለመ ጊዜ በሌሊት ከሚጎሉ የአውሬዎችም የሌቦችም ክፋት ለመዳን አላህን አጥብቄ እይዛለሁ በል። በተቋጠሩ ክሮች ላይ ተፊዎች ከሆኑት ደጋሚ ሴቶችም ክፋት ማለትም በቋጠሮ ላይ የሚተፉ ከሆኑት ሴት ደጋሚዎችም ክፋት ለመዳን አላህን አጥብቄ እይዛለሁ በል ማለት ነው። ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል። ማለትም ሰዎችን በተመቀኘ ጊዜ አላህ የሰጣቸው ጸጋ እንዲወገድባቸውና ክፋትም እንዲያገኛቸው ከሚመኝ ምቀኛም ለመዳን አላህን አጥብቄ እይዛለው፣ ጥበቃውንም እሻለው በል ማለት ነው።